የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 20 2014 ዓመተ ምሕረት ዝግጅታችን ጀመረ። የኢትዮጵያ መንግስት በሲቪሎች ላይ ያነጣጠረ ጥቃት ፈጽሟል ሲል ህወሓት ከሰሰ። ከመቀሌ የተጠናቀረ ዘገባ አለን። በሌላ በኩል ሶስተኛ ቀኑን በያዘው የሰሜን ኢትዮጵያ ጦርነት በቆቦ ከተማና አካባቢው የሚኖሩ የህብረተሰብ ክፍሎች በስጋት ውስጥ መሆናቸውን ገልጸዋል። ይህንንም የተመለከተ ዘገባ እናስደምጣችኋለን። ይህ ጦርነት እንዲቆም ሶስት ፓርቲዎች አሳስበዋል። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውና አሉ። አባየው ገበያው የዌብና የማህበራዊ ገጽ ፕሮዲሰራችን ናት። የዕለቱ ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እንድትቆዩ እንጠይቃለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ኤስፒኤስ ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዲህ ወሌ ነኝ። እንደ አዲስ ያገረሸው የሰሜን ኢትዮጵያ ጦርነት እንደቀጠለ ነው። የኢትዮጵያ መንግሥት ሲቪሎች ላይ ያነጣጠረ የአየር ጥቃት ፈጽሟል ሲል ሕወሓት ከሷል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ባወጣው መግለጫ መቀሌ ውስጥ ወታደራዊ ኢላማ በሌለበት የሕፃናት መጫወቻ ስፍራና መዋለ ሕፃናት ላይ በተፈጸመ ጥቃት ሰላማዊ ሰዎች ተገድለዋል ብሏል። የመቀሌ ሪፖርተራችን ሙልጌታ ጽብሃ የአይደር ሆስፒታል ኃላፊዎችን አነጋግሮ በሰጡት መግለጫ ሁለት ሕፃናትን ጨምሮ አራት ሰላማዊ ሰዎች መገደላቸውን እንደነገሩት ዘግቧል። የኢትዮጵያ መንግሥት ግን ሲቪሎች ላይ የተፈጸመ ድብደባ አለመኖሩን ገልጾ ክሱን ማስተባበሉንና ኢላማው ወታደራዊ ተቋማት መሆናቸውን መናገሩን አዣንስ ፍራንስ ፕሬስ ዘግቧል። የአየር ጥቃቱ ዘገባ ከመሰማቱ በፊት የኢትዮጵያ መንግስት ኮሚዩኒኬሽን አገልግሎት ባወጣው መግለጫ መንግስት በትግራይ ክልል የሚገኙ የተመረጡ የህወሓት ወታደራዊ ይዞታዎችን እንደሚመታ ገልጾ ሲቪሎች ወታደራዊ ጥጥቆችና ማሰልጠኛዎች ከሚገኙባቸው አካባቢዎች እንዲርቁ መልእክት አስተላልፎ እንደነበር ታውቋል። ሁለቱም አካላት ግጭቱን በማቆም ስለ ሰላም የሚደረጉ ጥረቶችን አጠናክረው እንዲቀጥሉ የሀገር ውስጥ አካላትና ዓለም አቀፉ ማህበረሰብ ተማጽኖ እያሰሙ ቢሆንም ሁኔታው እስካሁን የመብረድ አዝማሚያ እንደሌለው ተዘግቧል። ይህ በእንዲህ እንዳለ መቀሌ ከሚገኘው የዓለም ምግብ ፕሮግራም መጋዘን ህወሓት ዘርፎታል የተባለውን 570 ሺ ሊትር ነዳጅ እንዲመልስ ዓለም አቀፍ የሰብአዊ ድርጅቶች ጥሪ ማቅረባቸውን ቀጥለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስ ኤይድ ዋና አስተዳዳሪ ሰማንታ ፓወር እና የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ጸሐፊ እና የአስቸኳይ ድጋፍ አስተባባሪ ማርቲን ግሪፊትስ አድራጎቱን አውግዘዋል። ይሁን እንጂ ህወሓት ትናንት ባወጣው መግለጫ ነዳጅ አልዘረፍኩም ብሏል። አድማጮች የዚህ ዘገባ ዝርዝር ከዜናው ክፍለ ጊዜ ቀጥሎ በዕለቱ አብይ ርዕስ ይቀርባል። ሶስተኛ ቀኑን በያዘው የሰሜን ኢትዮጵያ ጦርነት በቆቦ ከተማና አካባቢው የሚኖሩ የህብረተሰብ ክፍሎች በስጋት ውስጥ መሆናቸውን ለአሜሪካ ድምፅ ገልጸዋል። ተደጋግሞ የሚሰራጩ ያልተረጋገጡ መረጃዎች ህዝቡን እንዳይረጋጋና ከተማዋን ለቀው መውጣት አማራጭ እንዲያደርግ እያስገድዱ ነው ሲሉ አስተያየት ሰጪዎቹ ተናግረዋል። ይህ በእንዲህ እንዳለ ጦርነቱ በአፋር ያለው አካባቢም የቀጠለ መሆኑን የአሜሪካ ድምፅ የመረጃ ምንጮች አመልክተዋል። የህወሓት ኃይሎች ተኮሱት በተባለ ከባድ መሳሪያ በአካባቢው ነዋሪዎች ላይ የህይወትና የአካል ጉዳት መድረሱን የዱብቲ ጠቅላላ ሆስፒታል አስታውቋል። ጉዳት የደረሰባቸው ለሕክምና እርዳታ መምጣታቸውን ሆስፒታሉ አረጋግጧል። በተያያዘ ዜና በዛሬው ዕለት ጋዜጣዊ መግለጫ የሰጡ ሶስት ተቃዋሚ የፖለቲካ ፓርቲዎች ዳግም ያገረሸው የሰሜኑ ጦርነት በሰላም እንዲፈታ ጥሪ አሰምተዋል። መግለጫውን በጋራ የሰጡት የእናት ፓርቲ፣ የመኢአድና የኢህአፓ ተወካዮች በጦርነት ከፍተኛ የሆነ የሰው ህይወትና ህብረት እንደሚወድ ማስታውሰው የኢትዮጵያ መንግስትና ህወሓት ችግሩን ለመፍታት ያሉትን የሰላም አማራጮች ሁሉ እንዲጠቀሙ ብለዋል። አድማጮች፣ የሁሉንም ዘገባዎች ዝርዝር በዕለቱ አብይ ርዕስ እናቀርባለን። በደቡብ ምዕራብ ሶማሊያ ግዛት በአስከፊነቱ የተመዘገበው ድርቅ ወደ አደገኛ ረሃብ የተቃረቡ ሁኔታዎችን እየፈጠረ መሆኑን የሶማሌ ባለሥልጣናት ተናግረዋል። ወደ መጠለያ ካምፕ የሚመጡ አዳዲስ ተፈናቃዮች በሕይወት ለመሰንበት ሲሉ የእንስሳት ቆዳ መብላታቸውን ተናግረዋል። የተባበሩት መንግስታት ድርጅት እንዳለው 7.7 ሚሊዮን ሶማሊያውያን ከአገሪቱ ሕዝብ ግማሽ የሚሆኑት በድርቁ ምክንያት ድጋፍ ይሻሉ። የመንግስታቱ ድርጅት የሕፃናት አስቸኳይ ድጋፍ አቅራቢው ተቋም ዩኒሴፍ በበኩሉ በድርቁ ምክንያት የተገጠመ የምግብ እጥረት የ500 ያህል ሕፃናትን ሕይወት ሶማሊያ ውስጥ እንደቀጠፈ ለአሜሪካ ድምፅ ገልጿል። አድማጮች የዚህን ዜና ዝርዝር በልዩ ዘገባው ክፍል ይዘናል። በአንጎላ ባለፈው ረቡዕ በተካሄደው ምርጫ ገዢው ኤምፒኤልኤ 51 በመቶ ድምፅ በማግኘቱ ስልጣኑን ለሌላ አምስት ዓመት እንደሚያራዝም ይጠበቃል። ይህም ፓርቲውን ለ52 ዓመት በስልጣን ላይ እንዲቆይ ያደርገዋል። ይሁንና ተቃዋሚው ዩኒታ በምርጫ ኮሚሽኑ የወጣውን ውጤት ግልጽነት ይጎድለዋል በሚል እስካሁን አልተቀበለም። የቪኦኤ መሐመድ ዩሱፍ በላከው ዘገባ እንዳመለከተው እስካሁን 97 በመቶው ድምፅ የተቆጠረ ሲሆን የኤምፒኤልኤው ጃኦ ሎሬንሶ 51 በመቶ በማግኘታቸው ለሌላ ሁለተኛ የአምስት ዓመት የሥልጣን ዘመን እየተዘጋጁ ነው። ተፎካካሪያቸው የሆኑት የዩኒታው አዳልቤርቶ ኮስታ ጁኒየር ደግሞ 44 በመቶ ድምፅ ነው ያገኙት። ገዢው ኤምፒኤልኤ ከ220 የፓርላማ መቀመጫዎች ውስጥ 124ቱን አግኝተዋል። ነገር ግን ይህ ቁጥር ሁለት ሦስተኛ ድምፅ ስለማይሞላ ለመጀመሪያ ጊዜ ከተቃዋሚው ጋር አብሮ ተባብሮ ለመሥራት ይገደዳል። በሰበሰብነው መረጃ መሰረት አሸነፍናል ብለን ገምታለን። ሕጋዊ መሰረትንና የምርጫውን ሕግ ሳይጠብቅ በምርጫ ኮሚሽኑ ውጤቱ የታወጀበት መንገድ አሳዝኖናል ብለዋል የዩኒታ የፓርላማ ቡድን ምክትል ፕሬዚደንት የሆኑት ሚሃይል ዌባ። ውጤቱ በዚሁ ከተጠናቀቀ የቀድሞ ማርክሳዊ ፓርቲ የሆነውና ሀገሪቱ ከፖርቹጋል ቅኝ አገዛዝ ነጻ ከወጣችበት እንደ አውሮፓውያን አቆጣጠር ከ1975 ጀምሮ በስልጣን ላይ ያለው ኤምፔሌ ያገኘው ውጤት በእንደ አውሮፓውያን አቆጣጠር 2017 በተደረገው ምርጫ ካስመዘገበው ያነሰ ይሆናል ማለት ነው። እንደ አውሮፓውያን አቆጣጠር በ2017 በተደረገው ምርጫ ኤምፔሌ ያገኘው ድምፅ 61 በመቶ ነበር። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ለሶስት ቀናት ጉብኝት አልጄሪያ ገብተዋል። የጉብኝቱ ዓላማ የወደፊት ኢኮኖሚያዊ ግንኙነታቸውን ለማሳደግና በ132 ዓመታት ቅኝ ግዛት ወቅት የተፈጠረውን ቁስል ለማዳን ነው ሲል አሶሴትድ ፕሬስ ዘግቧል። አሶሲትድ ፕሬስ በዘገባው እንዳለው የዩክሬኑ ጦርነት አልጄሪያን ወሳኝ ቦታን እንድትይዝ በር ከፍቷል። ሀገሪቱ ለአውሮፓ አህጉር ነዳጅ ላኪ በመሆን ቁልፍ ቦታ ይዛለች። እንደ አውሮፓውያን አቆጣጠር ከ1954 እስከ 1962 ባሉት ዓመታት ውስጥ በአልጄሪያ በነበረው የነጻነት ጦርነት ወቅት የፈረንሳይ ወታደሮች በደሎችና ግድያዎችን መፈጸማቸውን ባለፉት ዓመታት ማክሮን ዕውቅና በመስጠት ከዚህ በፊት ያልታየ እርምጃ ወስደዋል ሲል ኤፒ ዘግቧል። ቢሆንም ፈረንሳይ በጦርነቱ ወቅት ላደረሰችው በደል ይቅርታ ትጠይቅ ለሚለው የአልጄሪያ ጥያቄ በቂ መልስ አይደለም ተብሏል። ማክሮንና የአልጄሪያው ፕሬዝደንት አብድል ማጅድ ታቡን በጦርነቱ ወቅት ሕይወታቸውን ያጡ ወታደሮች መታሰቢያን ጎብኝተዋል። ማክሮን ከጦር አዛዣቸው ጋር በመሆን ከፕሬዝደንት አብድል ማጅድ ጋር የቀጠናውን ሰላምና መረጋጋት በተመለከተ ለሁለተኛ ስብሰባ እንደሚቀመጡ ይጠበቃል። ፈረንሳይ በዚህ ወር መጀመሪያ ላይ ከማሊ ጦሯን አውጥታ አጠናቃለች። ሕገ ወጥ አስተላላፊዎችና እስላማዊ አክራሪዎች ባሉበት ቀጠና ከማሊ፣ ኒጀር እና ሊቢያ ጋር ድንበር ከምትዋሰነው አልጄሪያ ጋር መቀናጀት አስፈላጊ ነው ተብሏል። ቻይና በታይዋን ዙሪያ ያደረገችው ከፍተኛ ወታደራዊ ልምምድ አጋሮቻችንን ዲሞክራሲያዊ ደሴቲቱን ለመጎብኘት ይበልጥ እንዲሹና ወዳጅነታቸውንም እንዲያጠናክሩ አድርጓል ሲሉ የታይዋኑ የውጭ ጉዳይ ሚኒስትር ዮሴፍ ው ዛሬ ተናግረዋል ሲል ኤኤፍፒ ዘግቧል። የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፐሎሲ በታይዋን ያደረጉትን ጉብኝት በመቃወም ቻይና ከፍተኛ ወታደራዊ ልምምድ በታይዋን አቅራቢያና ዙሪያዋ ከሳምንት በፊት አድርጋ ነበር። ይህም ከአስርተ ዓመታት ወዲህ ያልታየ ውጥረትን አንግሷል። በፐሎሲ ጉብኝት ወቅት የአሜሪካ ፖለቲከኞች ሶስት ጊዜ ደሴቲቱን ጎብኝተዋል። የቴኔሲው ሴናተር ማርሻ ብላክበርን ዛሬ ከታይዋን ፕሬዚደንት ሳይ ኢንግወን ጋር ተገናኝተዋል። ከቻይና በሚመጣ ማስፈራሪያ ምክንያት ወዳጆችን ማፍራት አናቁምም ብለዋል። የመጀመሪያው የታይዋን ሴት ፕሬዝዳንት የሆኑት ሳይኢንግ ዋን ራስ ገዛት ታይዋን እንደ ግዛቷ ከምትቆጥራት ቻይና በሚመጣው የማያቋርጥ ማስፈራሪያ ጋር ትኖራለች። አስፈላጊ ከሆነ አንድ ቀን ደሴትቱን በኃይል እንደምትቆጣጠር ትዝታለች ቻይና። ለታይዋን ህጋዊ እውቅና ሊሰጥ የሚችል የሚመስል ማንኛውንም የዲፕሎማሲ እርምጃ ቻይና በብርቱ ትቃወማለች። የምዕራቡ ዓለም ባለሥልጣናትና ፖለቲከኞች ወደ ታይዋን ለጉብኝት በመጡ ቁጥር ቻይና በብስጭት ትመልሳለች። የውጭ ጉዳይ ሚኒስትሩ ዮሴፍ ው ቻይና ጡንቻዋን ማሳየቷ ከምትፈልገው ተቃራኒውን ውጤት እያስከተለ ነው፣ ተጨማሪ የተከበሩ ዓለም ያወቃቸው ግለሰቦች ለጉብኝት ወደ ታይዋን ይመጣሉ ብለዋል። ታይዋንን በመጎብኘት ላይ ያሉት አሜሪካዊ ሴናተር ማርሻ ብላክበርን የጉዟቸው ዓላማ የቻይና ዛቻ እንደማያስፈራቸው ለቤጂንግ መልእክት ለማስተላለፍ ነው ብለዋል። በመጨረሻ አድማጮች፣ የኮቪድ-19 መድኃኒት አምራች የሆነው ሞደርና ተፎካካሪው በሆኑት ፋይዘር እና የጀርመን መድኃኒት አምራች በሆነው ባዮንቴክ ላይ ቴክኖሎጂን ኮርጀው የራሳቸውን መድኃኒት ለመስራት ተጠቅመዋል የሚል ክስ መስርቷል። በአሶሴትድ ፕሬስ ዘገባ መሰረት ሞደርና ዛሬ እንዳስታወቀው የፋይዘርና የባዮንቴክ የኮቪድ-19 ክትባቶች የተሰሩበት መንገድ ከዓመታት በፊት ያስመዘገበው የፈጠራ ባለቤትነትን የሚጋፋ ነው። ሞደርና ክሱን በአሜሪካ ፌዴራል ፍርድ ቤትና በጀርመን በሚገኝ ፍርድ ቤት አስገብቷል። የፋይዘር ቃል አቀባይ የክሱ ቅጂ ያልደረሰንም በሚል አስተያየት ከመስጠት መቆጠባቸውንም የኤፒ ዘገባ አመልክቷል። ሞደርናም ሆነ ፋይዘር ሰዎችን ከኮሮና በሽታ እንዲከላከሉ የሚያስችላቸውን ክትባቶች የሚሰሩት ኤምአርኤንኤ የተሰኘውን ቴክኖሎጂ በመጠቀም ነው። የሞደርና ዋና ሥራ አስፈጻሚ የሆኑት ስቴፋን ቦንሴል በጽሑፍ በተዘጋጀ መግለጫቸው እንዳሉት ቴክኖሎጂውን መጀመሪያ የፈጠረው ሞደርና መሆኑንና ለዚህም በቢሊዮን የሚቆጠር ዶላር እንዳወጣበት ተናግረዋል። ክቡራትና ክቡራን ለምሽቱ ያዘጋጀንላችሁ ዜና በዚሁ ተጠናቋል። በእኔ በኩል መልካም ምሽት። እንግድ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ነሐሴ 20 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማህሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም ሃሽታግ ቪኦኤ አማህሪክ ብላችሁ በትዊተር ገጻችን ላይ ተከተሉን። አሁን ለዕለቱ ወደ ያዝ ነው ቀዳሚ የአብየር ዘገባ እንውሰዳችሁ በቀዳሚው የአብይ ርዕስ ዘገባችን ወደ መቀሌ ነው የምንወስዳችሁ። የኢትዮጵያ መንግስት ሲቪሎች ላይ ያነጣጠረ የአየር ጥቃት ፈጽሟል ሲል ህወሓት ከሰሰ። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ባወጣው መግለጫ መቀሌ ውስጥ ወታደራዊ ኢላማ በሌለበት የህጻናት መጫወቻ ስፍራና መዋለ ህጻናት ላይ በተፈጸመ ጥቃት ሰላማዊ ሰዎች ተገድለዋል ብሏል። የመቀሌ ሪፖርተራችን ሙልጌታ ጽብሀ የአይደር ሆስፒታል ኃላፊዎችን አነጋግሮ በሰጡት መግለጫ ሁለት ህጻናትን ጨምሮ አራት ሰላማዊ ሰዎች መገደላቸውን እንደነገሩት ዘግቧል። የኢትዮጵያ መንግስት ግን ሲቪሎች ላይ የተፈጸመ ድብደባ አለመኖሩን ገልጾ ክሱን ማስተባበሉና ኢላማው ወታደራዊ ተቋማት መሆናቸውን መናገሩን አዣንስ ፍራንስ ፕሬስ ዘግቧል። የአየር ጥቃቱ ዘገባ ከመሰማቱ በፊት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ መንግስት በትግራይ ክልል የሚገኙ የተመረጡ የህወሀት ወታደራዊ ይዞታዎችን እንደሚመታ ገልጾ ሲቪሎች ወታደራዊ ሰራዊ ትጥቆችና ማሰልጠኛዎች ከሚገኙባቸው አካባቢዎች እንዲርቁ መልእክት አስተላልፎ እንደነበር ታውቋል። ሁለቱም አካላት ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናቅረው አጠናክረው እንዲቀጥሉ የሀገር ውስጥ አካላትና ዓለም አቀፉ ማህበረሰብ ተማጽኖ እያሰሙ ሲሆን ሁኔታው እስካሁን የመብረድ አዝማሚያ እንደሌለው ተዘግቧል። ይህ በእንዲህ እንዳለም መቀሌ ከሚገኘው የዓለም የምግብ ፕሮግራም መጋዘን ህወሀት ዘርፎታል የተባለውን አምስት መቶ ሰባ ሺህ ሊትር ነዳጅ እንዲመልስ ዓለም አቀፉ የሰብአዊ ድርጅቶች ጥሪ ማቅረባቸውን ቀጥለዋል። ዩናይትድ ስቴትስ የዓለም የልማት ኤጀንሲ የዩኤን ዩኤስኤድ አይዲ ዋና አስተዳዳሪ ሳማንታ ፓወር እና የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ የአስቸኳይ ድጋፍ አስተባባሪ ማርቲን ግሪፊትስ አድራጎቱን አውግዘዋል። ይሁን እንጂ ህወሀት ትላንት ባወጣው መግለጫ ነዳጅ አልዘረፍኩም ብሏል። አድማጮች፣ ከተለያዩ አካላት ያጠናቀርነውን መረጃ አካቶ ኬኔዲ አባተ ዝርዝሩን እንደሚከተለው ያቀርበዋል። የትግራይ የውጭ ጉዳዮች ቢሮ የተባለ አካል ባወጣው መግለጫ ነው ዛሬ ከቀኑ ስድስት ሰዓት ተኩል አካባቢ በመቀሌ ከተማ የአየር ጥቃት መፈጸሙን ያስታወቀው። ጥቃቱ የተፈጸመው ሰላማዊ ሰዎች ባሉበት አካባቢ ነው በማለትም መንግስትን ወንጅሏል። አክሎም ጥቃቱ የተፈጸመው ወታደራዊ ኢላማ በሌለበት የህፃናት መጫወቻ ስፍራና መዋለ ህጻናት ላይ መሆኑን በመግለጽ ጭምር ነው የመቀሌው መግለጫ መንግስትን የወነጀለው። በጥቃቱ ህጻናትን ጨምሮ የንጹሐን ህይወት ማለፉንና የተለያየ መጠን ጉዳት የደረሰባቸው ሰዎችም መኖራቸውን አመልክቷል። ይሁንና ስለ ሟቾችና ጉዳት ስለደረሰባቸው ሰዎች ቁጥር በመግለጫው የተባለ ነገር የለም። የመቀሌው የቪኦኤ ዘጋቢ ሙሉጌታ ጽብሃ በላከው የጽሁፍ ዘገባ ግን በአየር ጥቃቱ አራት ሰላማዊ ሰዎች መገደላቸውን ገልጿል። የኢንተርኔት አገልግሎት ደካማ በመሆኑ ምክንያት የምስልና የድምፅ ዘገባ መላክ እንዳልቻለ የገለጸው ሙልጌታ በከተማዋ በሚገኝ አንድ የህፃናት መጫወቻ ማዕከልና መኖሪያ ቤቶች በሚገኙበት ስፍራ ተፈጽመዋል ባለው የአየር ድብደባ የአራት ሰላማዊ ሰዎች ህይወት ማለፉን የአይደር ሪፈራል ሆስፒታል መግለጹን ጠቅሷል። ከሟቾቹ መካከል ሁለቱ ህጻናት መሆናቸውን የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ እንደነገሩትም ነው የዘገበው በጥቃቱ የቆሰሉ ሌሎች ዘጠኝ ሰዎች በሕክምና ላይ መሆናቸውንም እንዲሁ። የአየር ጥቃቱ መፈጸሙ ከመሰማቱ በፊት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት አስቸኳይ መልእክት ሲል ባወጣው መግለጫ መንግስት የተመረጡ የህወሀትን ወታደራዊ አቅሞች ይመታል ብሎ ነበር። የኢትዮጵያ መንግስት እስካሁን ድረስ ለሰላም በሩን ክፍት አድርጎ ሲጠባበቅ መቆየቱን የገለጸው የመንግስት ኮሚኒኬሽን አገልግሎት ጁንታው ሲል የገለጸው የህወሀት ኃይል ጥቃቱን ቀጥሎበታል ሲል ከሷል። በመሆኑም መንግስት ለህወሀት ጸረ ሰላም እብሪት ምንጭ የሆኑ ያላቸውን ወታደራዊ አቅሞች ኢላማ ያደረገ እርምጃ እንደሚወስድ በመግለጫው አመልክቷል። በትግራይ የሚኖሩ ዜጎች በተለይም ወታደራዊ መሳሪያዎች መሳሪያዎችና ማሰልጠኛዎች ካሉባቸው አካባቢ ቢዎች ራሳቸውን እንዲያርቁ መክሯል። የሰላማዊ ሰዎችን ህይወት የቀጠፈ የአየር ጥቃት በመቀሌ ተፈጽሟል በሚል ለቀረበው ውንጀላ ግን ይህ ዘገባ እስከተጠናቀረበት ሰዓት ድረስ በኢትዮጵያ መንግስት በኩል የተሰጠ ቀጥተኛ ምላሽ የለም። በዚህ ጉዳይ ላይ ከመንግስት ምላሽ ለማግኘት ያደረግነው ሙከራም ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው የፌዴራል መንግስት ያለ ቅድመ ሁኔታ ለመነጋገር የገለጸው ዝግጁነት እንደተጠበቀ መሆኑንም ነው ያሳወቀው። ሁለቱም ወገኖች የተኩስ ማቆም ስምምነቱን በማ በማፍረስና ጦርነቱን በመቀስቀስ መወነጃጀላቸውንም እንደቀጠሉ ነው። የዛሬውን የአየር ጥቃት በማስመልከት የትግራይ ክልል የውጭ ጉዳይ ቢሮ የተባለው አካል ባወጣው መግለጫም ተጽዕኖ መፍጠር የሚችሉ የዓለም አቀፉ ማህበረሰብ አካላት በኢትዮጵያ መንግስት ላይ እርምጃ መውሰድ አለመቻላቸውን በመግለጽ ኮንኗል። ሁለቱም አካላት ግጭቱን በማቆም ለሰላም የሚያደርጉትን ጥረት አጠናክረው እንዲቀጥሉ ዓለም አቀፉ ማህበረሰብ ተማጽኖውን እያቀረበ ባለበት በአሁኑ ወቅት ታዲያ ሁኔታዎች እየተባባሱ በመሄድ ላይ ያሉ ይመስላሉ። ይህ የዓለም አቀፉ ማህበረሰብ ጥሪ መሬት ላይ ያለውን ሀቅ ያላገናዘበ እንደሆነ የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ምሽት ባወጣው መግለጫ አስታውቋል። ግጭቱን አቁሙ በሚል ለሁለቱም ወገኖች ተመሳሳይ ጥሪ ማቅረብ ከእውነታው ጋር የሚቃረንና ሕወሓትን የበለጠ የሚያበረታታ ነው ብሏል ሚኒስቴሩ በመግለጫው። የውጭ ጉዳይ ሚኒስቴር ለጦርነቱ መቀስቀስ እና ይህንን ተከትሎ ለሚመጣው መዘዝ ሙሉ በሙሉ ኃላፊነቱን መውሰድ ያለበት ህወሀት መሆኑን አስገንዝቧል። ሁለቱ ወገኖች በሚል በዓለም አቀፉ ማህበረሰብ የሚቀርበውን የግጭት ማቆም ጥሪ ፍርደ ገምድል ሲል የፈረጀው የመንግስት ኮሚኒኬሽን አገልግሎትም ይልቁንም ዓለም አቀፉ ማህበረሰብ መንግስት ወደ ያዘው የሰላም አማራጭ ህወሀት እንዲመጣ ግፊት ያድርግ ሲል ጠይቋል። ግጭቱን በሰላማዊ መንገድ ለመፍታት የኢትዮጵያ መንግስት አሁንም ቁርጠኛ እንደሆነም ገልጿል። ይሁን እንጂ በተቃራኒው የሰላም አማራጮችን ወደ ጎን በመተው ጦርነቱን ቀስቅሷል በሚል ህውሀት የኢትዮጵያን መንግስት በተደጋጋሚ በመወንጀል ላይ ነው የሚገኘው። ይህ በእንዲህ እንዳለ በመቀሌ ከሚገኘው የአለም ምግብ ፕሮግራም መጋዘን ህውሀት ዘርፎታል የተባለውን 570,000 ሊትር ነዳጅ እንዲመልስ አለም አቀፍ የሰብአዊ ድርጅቶች ጥሪ ማቅረባቸውን ቀጥለዋል። ከእነዚህ መካከል የዩናይትድ ስቴትስ አለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ድርጊቱን በማውገዝ በትዊተር አድራሻቸው ባሰፈሩት ጽሁፍ ሲጽፍ ዩኤስአይዲ ለዓለም ምግብ ፕሮግራም ስራ የሚውለውን ከ150ሺ ጋሎን በላይ ነዳጅ ህውሀት መዝረፉንና በእርዳታ ሰራተኞች ላይ ያደረሰውን እንግልት በጽኑ ያወግዛል ነው ያሉት። አክለውም ሰላማዊ ኢትዮጵያውያን ዜጎችን ለመመገብ የሚደረገውን ጥረት ማደናቀፍ የከፋ ጭካኔ ነው ሲሉ የኮነኑት ዋና አስተዳዳሪዋ ህውሀት ነዳጁን እንዲመልስና ሰብአዊ ተግባራትን እንዲያከብር እንጠይቃለን ብለዋል። ሌላው ድርጊቱን ያወገዙት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋ ዋና ጸሐፊና የአስቸኳይ ድጋፍ አስተባባሪ ማርቲን ግሪፊትስ በትግራይ ክልል መቀሌ ከሚገኘው የዓለም ምግብ ፕሮግራም መጋዘን ውስጥ የነዳጅ ታንከሮች በኃይል መወሰዳቸውን ሲሰሙ እንደተረበሹ ገልጸዋል። በኃይል የተወሰደው 570ሺ ሊትር ነዳጅ የተባበሩት መንግስታትና አጋሮቹ እርዳታ ለሚያስፈልጋቸው ሰዎች ሰብአዊ አቅርቦቶችን ለማድረስ የሚገለገሉበት እንደነበር ጠቅሰው ያለዚህ ነዳጅ ሰዎች ያለ ምግብ ያለመድኃኒትና ሌሎች አስፈላጊ ነገሮችንም ሳያገኙ ይቀራሉ ብለዋል። ጠነ ምግብ እጥረትና የምግብ ዋስትና ችግር እየጨመረ ባለበት በዚህ ወቅት መዘዙ አስከፊ ሊሆን ይችላል በማለትም ዝርፊያውን አውግዘዋል። ውንጀላው ሐሰት መሆኑን በመግለጽ የትግራይ ባለስልጣናት ትናንት በሰጡት ምላሽ የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ የትግራይ መንግስት የድርጅቱን የነዳጅ ታንከሮች ሰርቋል በሚል ያወጡት ክስ እንዳሳሰባቸው ገልጸዋል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ትናንት ምሽት ባወጣው የመልስ መግለጫ የትግራይ መንግስት የነዳጅ ታንክሮችን አልሰረቀም ያለ ሲሆን እንዲያውም ለዓለም ምግብ ፕሮግራም 600 ሺህ ሊትር ነዳጅ በብድር መልክ ሰጥቷል ብሏል። መግለጫው የትግራይ መንግስት በእጁ ያለውን ውስን ነዳጅ በብድር እንዲሰጥና በአይነት እንዲከፈለው አይጠይቅም ተብሎ አይጠበቅም ሲልም አክሏል። ይሁን እንጂ ህወሓት ይህን መግለጫ ካወጣ በኋላም ቢሆን የተለያዩ አካላት ተፈጽሟል የተባለውን የነዳጅ ዝርፊያ ማውገዛቸውን ቀጥለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከዚሁ ዘገባ ጋር በተያያዘ ሶስተኛ ቀኑን በያዘው በሰሜን ኢትዮጵያ ጦርነት በቆቦ ከተማና አካባቢው የሚኖሩ የህብረተሰብ ክፍሎች በስጋት ውስጥ እንደሚገኙ ለአሜሪካ ድምጽ ገልጸዋል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። ለአሜሪካ ድምፅ አስተያየታቸውን የሰጡ የቆቦ ከተማ ነዋሪ ሌሊቱን በተሰራጨ የሐሰት መረጃ ሳቢያ በነዋሪው ዘንድ አለመረጋጋት ተፈጥሮ ነበር ይላሉ። ባንክም ምንም ተዘግቷል። ተወሰነ መደናገር ነገር ዝም ብሎ ነበረ። እሱም በጸጥታው ኃይል ተረጋግቶ ህዝቡ አሁን ደህና ነው ያለው። ከባንክ መዘጋት እና መንገድ ደግሞ ወዲያ ወዲህ ተዘግቷል። ከተማ ውስጥ ያሉት ሱቅ፣ ምግብ ቤቶች እና ሌሎች መሰረታዊ አገልግሎት የሚሰጡ እነሱ ደህና ናቸው አሉ፣ ይሰራሉ። ያው ሌሊት ላይ ነው በጣም የማደናገር ስራው ተሰርቶ የነበረው። ምንድን ነው ማደናገር ሲባል ገቡ፣ ቆቦን ተቆጣጠሩት፣ ምናምን የሚል ነው። ግን እስካሁን ቆቦ አካባቢ ምንም እንትን የለም። የሚገርም ያ ድምፅም ራሱ ብዙ እየተሰማ አይደለም የጦር መሳሪያ አሁን በህዝቡ ላይ የሚስተዋለው ስሜት እንዴት ነው? ያው አሁን ስሜቱ ትንሽ ያው ሌሊት በተፈጠረው ጉዳይ አሁን መንግስትም ይህን የሚል ትዕዛዝ ስላልሰጠ የመደናገጥ የመደናገጥ ነገር ነው አሁን ህዝቡ ላይ። በሌላ በኩል የተቀሰቀሰው ጦርነትና በቅርብ ርቀት የሚሰማ የከባድ መሳሪያ ድምፅ ተጠናክሮ በመቀጠሉ አካባቢያቸውን ለቀው በእግራቸው ወደ ሌሎች አካባቢ ለመሄድ ጉዞ መጀመራቸውን ለአሜሪካ ድምጽ ጠቁመዋል። አካባቢ ትንሽ ከበድ ይላል ማለት ይህ ያው እስካሁን እዚህኛ አካባቢ አልገቡም ገና ወደዛ ነው ግን ህዝቡ እየወጣ ነው። ወደ የት? ወደ ወደ ወደ ወልዲያ ኝል የሚለው ተኩስ ምናምን ይሰማል? አዎ ከባድ መሳሪያ ዛሬ አራተኛ ቀን መሰለኝ። የት አካባቢ ነው ውጊያ ያለው? ከቆቦ ይርቃል ነው ማለት ነው ግን የሆነ ማለት በሁለቱ አቅጣጫ ስለሆነ በቆቦ ወደ ላይ እና በቆቦ ወርታች ስለሆነ መሀል ላይ በጣም ያስፈራን። ቆቦ ከወደ ላይ መጥተዋል ብለዋል። ከወርታችም እንደዛ ነው። እና ደግሞ አሁን ከባድ መሳሪያ ወደዛ ሚተኮሳ ና ወደዚህ ሚተኮሳ ሁለቱም የሚተኩስ የዲስቃው ድምዝ እና የከባዱ ነው የሚሰማ። በእግራቸው ነው የሚሄዱት? አዎ በእግር ነው መኪና ጉዞ የጀመርነው በአንጻሩ ከሰዓት በኋላ ያናገርኳቸው የቆቦ ከተማ አስተያየት ሰጪ ከከተማው መውጣት ባለመቻላቸው በስጋት ውስጥ እንደሚገኙ ተናግረዋል። አሁን የተለየ ነገር የለም። ዞሮ ዞሮ ያው በዙሪያው አለ ተ ተኩስ ነው። ዙሪያውን መውጣትም ስለማይቻል ያው ከተማ ውስጥ ቁጭ ብለናል። ብ አይወጣም ብለው አግደዋል። አገልግሎቶች አሉ፣ ለምሳሌ ምግብ ቤት፣ የመንግስት መስሪያ ቤት? የለም፣ የለም፣ የለም። ሁሉም ዝግጅግት ብሏል። ብ ይህ በእንዲህ እንዳለ ራያ ቆቦ ወረዳን ከወልዲያ የሚያገናኘው የአልዋሃ ድልድይ በክረምቱ ጎርፍ ምክንያት መደር መደርመሱ እና አገልግሎት መስጠት ማቆሙን የአሜሪካ ድምጽ የመረጃ ምንጮች ጠቁመዋል። ከቀናት በፊት ድልድዩ ተሽከርካሪዎችን ባያሻግርም ከድልድዩ ወዲህ ማዶና ወዲያ ማዶ ተሽከርካሪዎች ይቆሙና ተሳፋሪዎች በእግራቸው በድልድዩ አቋርጠው ወደ ወልዲያ አሊያም ወደ ቆቦ ይጓጓዙ ነበር። የድልድዩ መደርመስ በእግር የሚደረገውን ሽግግር ያስተጓጎለው ሲሆን ጦርነቱን ስጋት ወደ ወልዲያ የሚሄዱ ሰዎች ባሉበት እንዲቆዩ እንዳደረጋቸውም ተሰምቷል። በድልድዩ ስር ያለውን ወንዝ ለማቋረጥ ሞክረው ሁለት ሰዎች በጎር ዘርፍ ተወስደው ህይወታቸው አልፏል፣ ሲሉም የመረጃ ምንጮቹ ጠቁመዋል። በሌላ በኩል የህዋት ኃይሎች በአፋር ያለው በኩል በሰነዘሩት በከባድ መሳሪያ የታገዘ ወታደራዊ ጥቃት በአካባቢው ነዋሪዎች ላይ ጉዳት መድረሱንና በርካቶች ባያሉ አካባቢ በሚገኘው የህክምና ጣቢያ ህክምና እየተሰጣቸው መሆኑ ተገልጿል። ከባድ ጉዳት ከደረሰባቸው ውስጥ ትናንት ወደ ዱብቲ ጠቅላላ ሆስፒታል መጥተው በህክምና የተረዱ መኖራቸውን የሆስፒታሉ ስራ አስኪያጅ ዶክተር ሁሴን አደም ለአሜሪካ ድምጽ ተናግረዋል። ጦርነቱ ያው ሁሉም እንደሰማው እንደገና ተነስቶ፣ ዜጎች እኛጋ ብሶ ከረዥም እርቀት በሚተኮስ ትልቅ መሳሪያ የተጎዱ የተወሰኑ ቁስለኞች መጥተዋል እኛ ጋር። አብዛኞቹ ቁስለኞቹን ስናያቸው ሲቪሊያኖች ናቸው እኛ ጋር የሚመጡት እና ለጊዜው እየተደረገ ያለው እዛው በአቅራቢያ ሕክምና የሚፈልጉ ዜጎች እዛው በቅርብ አገልግሎት እያገኙ ነው። ከዛ የባሰ ደግሞ ከነሱ በላይ የሆነውን ወደዚህ ወደኛ ሆስፒታል እየላኩ ይገኛሉ። ያው ጉዳታቸው ከሰው ሰው ይለያያል። እዚህ ለመድረስ እድለኛ የነበሩት ግን ሕክምና እያገኙ ነው ለጊዜው። እዚህ ከመጡ በኋላም ሕይወት ያለፈ አልነበረም እስካሁን ድረስ። እንግዲህ የመጥፎውን ያዘለች እስካሁን ድረስ ወደ አስራ ሶስት የሚሆን በዚህ በጦርነቱ የተጎዱ ዜጎች እኛ ጋር መጥተዋል። በህክምና አገልግሎት እየተረዱ ካሉት ውስጥ ሁለት ልጃቸውን ያጡ እናት እንደሚገኙበትም ዶክተር ሁሴን አክለው ገልጸዋል። አንድ እናት አለች፣ ሁለት ህጻናት የሞቱባት ከረጅም ርቀት በተተኮሰ በትልቅ መሳሪያ ቤቷ ውስጥ ባሉበት ሰዓት ተመትተው ሁለት ህጻኖቿን እዛው ነው ያጣቸው። እሷ መታለች፣ እሷ ህክምና አገልግሎት እያገኝ ትገኛለች። ግን እስካሁን ድረስ እኛ ጋር የደረሱ ያው ከፍተኛ ጉዳት የደረሰባቸውና የተሻለ ህክምና ማግኘት አለባቸው ተብሎ የታሰበው ወደ አስራ ሶስት የሚሆኑ እኛ ጋር መጥተው እየታከሙ ይገኛሉ። ዛሬ የመንግስት ኮሚኒኬሽን አገልግሎት በጦርነቱ ዙሪያ መግለጫ አውጥቷል። የመከላከያ ሰራዊት ይዞ በቆየባቸው ቦታዎች ላይ አሁንም ህወሀት ጥቃት እየፈጸመ መሆኑን አስፍሯል። የመከላከያ ኃይሉም የመንግስትን የሰላም አማራጭ በመያዝ በጥንቃቄ በመከላከል ላይ መሆኑን አክሎ ገልጿል። ከቀናት በፊት የትግራይ ወታደራዊ ኮማንድ ጠላት ሲል የገለጻቸው የአማራ ልዩ ኃይል ክፍለ ጦሮች የወሎ ፋኖና ሚሊሻዎች ከመከላከያ የተለያዩ እግረኛ ዞችና ሜካናይዝድ ክፍለ ጦሮች ጋር በመሆን ነሐሴ 18 ቀን 2014 ዓ.ም ጥቃት እንደጀመሩበት ገልጾ ነበር። በአንጻሩ ጦርነቱን የቀሰቀሰው ህወሀት ነው ሲል የኢትዮጵያ መንግስት ይከሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የእለቱን አብየረስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት ዝግጅትም ከዚሁ በ ከሰሜን ኢትዮጵያ ጦርነት ጋር የተያያዘ ነው። ያገረሸው የሰሜኑ ጦርነት በሰላም እንዲፈታ ዛሬ ለጋዜጠኞች መግለጫ የሰጡት ሶስት ተቃዋሚ ፖለቲካ ፓርቲዎች ዳግም ጥሪ ያቀረቡ በአዲስ አበባና በኦሮሚያ ክልል ወሰን መካከል ጉዳይ ላይ ሀሳባቸውን ለመስጠት በጠሩት ጋዜጣዊ መግለጫ ላይ በጋራ የተናገሩት የእናት ፓርቲ የመኢአድና የኢሀፓ ተወካዮች መንግስትና ህወሀት ችግሩን ለመፍታት ያሉትን የሰላም አማራጮች ሁሉ እንዲጠቀሙ ጥሪ ያቀርበዋል። በመግለጫው ላይ የተገኘው ዘጋቢያችን ገብረ ሚካኤል ገብረ መድን እንደሚከተለው ይዞታል። የእናት ፓርቲ የመኢአድና የሃፓ ተወካዮች መግለጫ ለመስጠት ጋዜጠኞችን የጠሩት ሰሞኑን ይፋ በተደረገው የአዲስ አበባና የኦሮሚያ ወሰን ጉዳይ ቢሆንም ያገረሸውን የሰሜን ጦርነት አስመልክቶ አቋማቸውን እንዲናገሩ በጋዜጠኞች ተጠይቀው ነበር። ችግሩ መፈታት ያለበት በሰላም ብቻ ነው ብለዋል። በሰሜኑ የአገሪቱ ክፍል የታየው ሰሞኑን የሚሰማው የጦርነት አታሞ በእውነት ለኢትዮጵያ ይገባታል ወይ ብለንም እናስባለን። ኢትዮጵያ ከበቂ በላይ ችግሮች አሉባት። ጦርነት ሲጀመርበት ደግሞ ምን ሊሆን እንደሚችልም ሁላችንም እንረዳዋለን። የሰሜንና የደቡብ የሚለው ጦርነት ሳይሆን የትግራይ ህዝብ ህዝባችን ነው። በሁለቱ መካከል የሚደረገው ወይም ደግሞ በዛኛው ወገንና በዚኛ ወገን የሚካሄደው ጦርነት የህዝብን ህይወት ነው የሚቀጥፈው። የንብረት መውደን ብቻ አይደለም፣ ውድ የሰው ህይወት ነው የሚቀጥፈው ያለው ጦርነቱ እንዳይቀጥል ካላቆም ነው አሁንም ችግሩ ይበረታብናል። እና ፓርቲዎች መንግስትንም የምንመክረው ነገር የሰላሙን መንገድ የሰላሙን ጎዳና እስከ መጨረሻው ድረስ መሄድ አለብን። እስከ መጨረሻው ድረስ የሰላሙ መንገድ እንዲጠናቀቅም በሰላም ችግራችን ለመፍታት መንግስትንም፣ የዓለምንም ማህበረሰብ፣ ኢትዮጵያውያንን፣ የትግራይ ተወላጆችንም የትግራይንም ህዝብ አደራ እንላለን። ጦርነቱ ቆመዋል በተባለበት ጊዜም ቢሆን በሁለቱም በኩል የፕሮፓጋንዳ ጦርነት ተጋግሎ እንደነበር የፓርቲዎቹ ተጠሪዎች አስታውሰዋል። ጦርነቱ እንደኛ እምነት ከተጀመረ የቆመበት ጊዜ የለም። ጦርነቱ እንደቀጠለን ያለ ያለው ምናልባት የአውደውጊያ ውጊያ ውሎዎች የተወሰነ የጥይት ድምፅና ሞት ቀንሶ ጋፕ ብሎ ቆይቶ ሊሆን ይችላል። ነገር ግን ጦርነቱ በአቅም መዳከም ምክንያት ከመንግስትም ከወዲያኛውም ወገን ያለው ኃይል ሲያደርግ የነበረው መልሶ መቋቋም ነው። በሰው ኃይልና በትጥቅ ሲጠናከርና የሰው ኃይል ሲያሰለጥን የነበረበት ጊዜ ነበር በመሀል የነበረው እንጂ ጦርነቱ አልቆመም። ከፍተኛ የሆነ የፕሮፓጋንዳ ጦርነት ነበረ። ጦርነቱ እንዳይደረግ የምንችለውን በመግለጫም በደብዳቤም የምንችለውን አድርገን ነበር፣ ግን አልሆን። ይሁንና ጦርነቱ ተጀምሯል። አሁንም እንዲፈታ የምንፈልገው በተቻለ መጠን በሰላም ቢፈታ የሁላችንም ፍላጎት ነው የሚሆነው። በኢትዮጵያ መንግስትና በህወሓት መካከል የተጀመረው የሰላም ውይይት አካታች አልነበረም ያሉት የፓርቲዎቹ ተወካዮች የሚመለከታቸውን ሁሉ እንዲያሳትፍ ሲወተውቱ እንደነበረ ገልጸዋል። አሁንም የሚያዋጣው ውይይት ብቻ ነው ብለዋል። ድርድሩ እንዲካሄድ እኛ መንግስትንም ስንገፋን የቆየ ነው በመግለጫዎቻችንም ጭምር። ግን ድርድሩ የተሄደበት መንገድ የራሱ የሆነ ደግሞ ችግር እንዳለበት እናምናል። ገዢ ፓርቲ ብቻ መደራደር አለበት የሚል እምነት የለንም። እኛ በአቋም ደረጃ በዛ በኩል ያለውም ህውሀት መደራደር እንደሌለበት ሁሉ ብቻው ህውሀት ብቻ ሳይሆን መደራደር ያለበት የትግራይን ህዝብ ሊወክሉ የሚችሉ የፖለቲካ ፓርቲዎችም ሲቪክ ተቋማትን፣ ምሁራንም መሳተፍ እንዳለባቸው ሁሉ በዚህኛውም በኩል ደግሞ የፌዴራል መንግስቱ ብቻ ወይም ብልጽግና ብቻ ሳይሆን መደራደር ያለበት ትክክለኛ ኢንትረስት ያላቸው የህዝብን ጥቅም ሊያስጠብቁ የሚችሉ ወገኖች ሁሉ መሳተፍ አለባቸው የሚል ግልጽ አቋማችንን ተናግረናል። አሁንም ቢሆን ይሄኛውን አማራጭ ተጠቅመው ነገሮች የሚቋጩበት መንገድ ካለ ይህን አማራጭ መጠቀም ብቸኛው አማራጭ ነው። ለውጊያው ማገርሸት የኢትዮጵያ መንግስትና ህወሓት እርስ በራሳቸው ሲወነጃጀሉ ይሰማሉ። የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጿል። የኢትዮጵያ መንግስትና ህወሓት ጦርነቱን አቁመው እንዲወያዩም ጠይቋል። የፓርቲዎቹ ተጠሪዎች በአዲስ አበባና በኦሮሚያ ወሰን ጉዳይ ላይ የሰጡት መግለጫ ከነገ በስቲያ እሁድ ከሌሎች አስተያየቶች እና ትንታኔዎች ጋር ይቀርባል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ በተጨማሪም የዚህ ጦርነት መቀስቀስ በሰላማዊ ሰዎች ላይ ከዚህ ቀደም በነበረው ጦርነት የደረሰው ጉዳት ዳግም እንዳይመጣ የሰጉ የሰብአዊ መብት ባለሙያዎችን አነጋግረናል። በነገው ምሽት ዝግጅታችን በስፋት ይቀርባል። ከዚያ ልትከታተሉ ትችላላችሁ። አሁን ወደሚቀጥለው ዘገባ እናልፋለን። ወደ ሲዳማ ክልል ነው የምንሄደው። ሲዳማ ክልል የየራሳቸው ምክር ቤቶች በሌላቸው ና ቁጥራቸው ከሰባት የማይበልጡ ኃላፊዎች በሚሾምላቸው አራት ዞኖች እንደሚደራጅ ተገልጿል። የክልሉ ምክር ቤት መደበኛ ጉባኤውን እያካሄደ ሲሆን ቪኦኤ ያነጋገራቸው የምክር ቤቱ አባላት የዞኖችን መዋቅሮች መዘርጋት የህዝቡን ኢኮኖሚያዊ ና ማህበራዊ ችግሮች ለማቃለል የሚደረጉ ጥረቶችን እንደሚያግዝ ተናግረዋል። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። ሲዳማ የዞን አደረጃጀት ከተለመደው የዞን አደረጃጀት የተለየ መሆኑን የክልሉ ምክር ቤት አፈ ጉባኤም ወይዘሮ ፋንታ የከበደ ገልጿል። ሲዳማ ክልል ከሆነ ሁለት ዓመት አስቆጥሯል። በዚህ ጊዜ ውስጥ እንግዲህ አደራጃጅት የለንም አደራጃጅት ባለማደራጀታችን ተጠቃሚዎችን ነን። ለምንድን ነው ለህዝቡ ልማት ጥያቄ ጠይቆን ነበር። ይህንን አደራጃጅት በማደራጀታችን የሚወጡ ወጪዎችን ወደ ልማት አዙረን፣ በሁለት ዓመት ውስጥ ትልቅ የሚባል የህዝቡን ጥያቄ ሙሉ በሙሉ ባይጨርስም የህዝቡን ጥያቄ 50 ፐርሰንቱን አሳክቷል። በምን ደረጃ ጥያቄዎቻቸውን የመለስንበት ሂደት አለ እዚያ አሁን ግን አደረጃጀት ያስፈልገናል ብሎ የህዝቡን ጥያቄ መሰረት በማድረግ በሕገ መንግስቱም ውስጥ ያለ ስለሆነ አራት ዞኖች ያው እንዲደራጁ ተብሏል። አራት ደሆን ምክር ቤት የሌለው እንግዲህ እንደ ክላስተር ወረዳዎችን ጠርንፎ የሚመራ ዞን ነው። ስለዚህ እነዚህ ዞኖች ሲመሰረቱ ህዝቡ የመልካም አስተዳደር ችግሮቻቸውን ወደዚህ ወደ ክልል የሚመጡትን ትተው እዛው ችግሮቻቸውን ይፈታሉ፣ ልማቱም እየተፋጠነ ያገኛሉ ብለን ነው የምናስበው የዞኖቹ አወቃቀር በባለሙያዎች ጥናት የተደረገበት መሆኑንም ወይዘሮ ፋንታዬ ተናግሯል። አንድ ዞን ላይ እንግዲህ ክላስተሮች ናቸው። ምእንትን ነው በአስተዳደራዊ ማህበራዊ፣ ኢኮኖሚያዊ ተብሎ ክላስተሮች አንተ ወደ ሰባት ከአስር እስከ ሰባት ያሉ አመራዶች ይኖርታሉ ብለን ምናሉ ባለሙያዎችም ይኖሩታል፣ ግን ትንሽ ናት። አቅም ብዙ የሌላት እንደ ክላስተር ሌላውን ወረዳዎችን እና ክልልን ለማገናኘት የሚፈጠር እንጂ ትልቅ ሆኖ ምክር ቤት ኖሩት የሚሄድ ዞን እንዳይደለ በዚህም ለማሳወቅ ነው የሚፈልገው እና እንደ ክላስተር ብቻ ስለሆነች ያንን ደግሞ ተጠቅመን ቀጣይ ደግሞ ኢኮኖሚያችን ከሰፋ የሕብረተሰቡ ፍላጎቶችም ከጨመሩ ሕገ መንግስቱን አሻሽለን ማዘጋጀት እንደምንችልም ለወደፊት እናስባለን። አሁን ግን ባለው በአቅማችን ይህችን አራት ክላ አስራን ይዘን ብንሰራ ውጤታማ እንሆናለን ብለን ምክር ቤቱ በዚህ ተስማምቶ ለማጽደቅ እየሄድ ነው ያለ ነው። የክልሉ ምክር ቤት አባል የሆኑት ወይዘሮ በየነች ቦጋለም አዲሱ አደረጃጀት ይሰጣል ስለሚሏቸውም ጥቅሞች ተናግሯል። አንደኛው በጀት ይቀንሳል። እዛው ወረዳዎች አካባቢ ወዲያው ወዲያው ያው አራት ዞን ነው ዛሬ የሚደራጀው። ከአራቱ ዞን ቅርብ ቅርብ ካሉ ወረዳዎች ጋር ነው የሚደራጀው። ና ይሄ ምንድን ነው አንደኛ በጀት አጠቃቀማችን ላይም እነዚህ በ በጀት አጠቃቀሙ ላይም ትልቅ ፋይዳ አለው። ለትራንስፖርቴሽንም ይጠቅማል። ትራንስፖርቴሽን ብዙ ሳይወጣ ወጪ ሳይወጣ እዛችው ብዙ ነገር የሚሰራበት ነው። ከቅርበት ደግሞ ህዝቡ የሚፈልገው ምንድን ነው? ከህዝቡ ጋር ደግሞ በአጠገብ ለአጠገብ ሆኖ ለመስራትም ጭምር ብዙ ፋይዳ ያለው ጉዳይ ነው ማለት ነው። ያነጋገርኳቸው እዮም በጭሉቆም እንዲህ ብሏል። መዋቅር ያስፈለገው ክልሉ ስሰራ የቀረውን ሶን መዋቅሮች ስኖሩ ታች የቀሩትን መሰረተ ልማቶች ውሃ፣ ትምህርት፣ መንገድ፣ ጤና የተመሳሰሉ ያ ጉስ ስራ ስላለ ይህንን ሶን መዋቅር ያን ይመለሳል። ራህ ድልም ይፈጥራል። ብዙ ወጣቶች ስራ ያገኛል። ብዙ ተማሪ ትምህርት ጨርሶ ተቀመጡ አሉ። እንደ ስዳማ ስፋ ቆዳ ስፋት በተነሳ ብዙ የሚባል ስራት ስራሉ ያን ሁሉ ይሸፈናል የሚል ታስቦም አስተዳደሩ በሚዋቅርበት ወቅት ለብልሹ አሰራር በማያጋልጥ መንገድ ግልጽና ፍትሃዊ አሰራርን እንዲከተል ማድረግ እንደሚያስፈልግ፣ እንዲሁም ለዞኖቹ ባለሥልጣናት ሲሾሙ አሰራሩ ከጎሰኝነት አስተሳሰብ የጸዳ እንዲሆንና ለጉቦ እንዳያጋልጥ ጥንቃቄ እንዲደረግ በሐዋሳ ዩኒቨርሲቲ የገንዘብ ድጋፍ በግል በዞኑ አደረጃት ዙሪያ ጥናት ያደረጉት የሕግና የዓለም አቀፍ ግንኙነት መምህሩ ዮሐናን የወካሙ መክረዋል። የክልሉ ምክር ቤት ጉባኤም የ2015 ዓ ም በጀትና የሲቪክ ማኅበራት አዋጅን ጨምሮ ዘጠኝ በሚሆኑ አዋጆች ላይም እንደሚመክር ተገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ወደ ተከታዩ ዘገባ እንውሰዳችሁ። ወደ ኦሮሚያ ክልል ነው የምናልፈው። በኦሮሚያ ክልል የወባ በሽታ እያሻቀበ መምጣቱን ክልሉ የክልሉ ጤና ቢሮ አስታውቋል። የአሜሪካ ድምፅ ያነጋገራቸው ነዋሪዎችም በከተማው በሽታው መስፋፋቱን ይገልጻሉ። ፀሐይ ዳምጠው ዝርዝር አላት። በኦሮሚያ ክልል ላለፉት ዓመታት በከፍተኛ ቁጥር ማለትም 83 በመቶ ቀንሶ የነበረው የወባ በሽታ ስርጭት በ2014 በ20 በመቶ ከፍ ማለቱ ነው የክልሉ ጤና ቢሮ የገለጸው። በ2014 ከጥሪ ወር ወዲህ በፍጥነት እየጨመረ የመጣው የወባ በሽታ ስርጭትን በማባባስ እንደ መንስኤ የተጠኑትን ጉዳዮች የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ አቶ አበራ ቦቶሬ ጉዲሳ ለአሜሪካ ድምፅ አብራርተዋል።

ትኩረት አለመስጠት ነው። ሌላኛው በሽታው እንዳይከሰት የሚከላከሉ እንደና አጎበር እና ጸረ ወባትን ኬሚካል አቅርቦትም አልነበረም። በክልላችን አጎበር የተሰራጨው ከሶስት ዓመት በፊት ነው። ያ አጎበር በየሶስት ዓመቱ ነበር መቀየር የነበረበት። ነገር ግን የአጎበር ስርጭት እንደ ሀገር እጥረት ስለነበረ ማዳረስ አልተቻለም። የጸረ ወባ ኬሚካልም በዓለም ደረጃ እጥረት ስለነበረ ወደ ሀገራችንም በግዢ ገብቶ ነበር። ነገር ግን አልተዳረሰም። አቶ አላሙዲን ዜኑ የጅማ ከተማ ነዋሪ መሆናቸውን ጠቅሞ በከተማዋ በወባ እየተያዙ ያሉ ሰዎች ቁጥር ከወትሮ በርከት ማለቱን ገልጸዋል። አብዛኛው የአካባቢ ሰው የሰፈር ሰው ሲታማም ይህ መድኃኒቱን አግኝተው እየመጣ ነው ያለው ከወረዶች አካባቢ የሚመጡ ሰዎች ይዘው ጅማ አካባቢ ሆነ ደግሞ ወደ ገጠር ትንሽ ወደ ራቅ ያለ አካባቢ የሚሄዱ ሰዎች ሸሻሊ ቅዝቃዜ መሬት መሬታቸው ቅዝቃዜ አካባቢ የሚይዝባቸው ውሃ ማጎር የሚችል አካባቢ ላይ ያሉ ሰዎች እዛ አካባቢ ያሉ ሰዎች ናቸው በዛ ሴሻማ ያሉት በአሁኑ ወቅት የኦ ኦሮሚያ ጤና ቢሮ መረጃ እንደሚያመለክተው አስራ ሶስት ዞኖችና ስልሳ አምስት ወረዳዎች ለበሽታው ተጋልጠዋል። የቢሮ ምክትል ኃላፊ አቶ አበራም ይህንኑን አብራርተዋል። አመጂ ጥቁር

በወባ በሽታ የተያዙ ሰዎች ቁጥር በ20 በመቶ ጨምሯል። አምና የአመቱ መጨረሻ ላይ 157000 ሰዎች በበሽታው የተያዙ ሲሆኑ ዘንድሮ ግን 215000 ሰዎች ለበሽታው ተጋልጧል። ወይዘሮ ሂንዲያ መሐመድ የወባ በሽታ ስርጭት ለተወሰኑ አመታት በመቀነሱ ህብረተሰቡ የወባ በሽታን አስቀድሞ የመከላከል ተግባር እንደዘነጋ ተናግረዋል። አሁን ባለው ሁኔታ የጤና ባለሙያዎች አገልግሎት እየሰጡ ህብረተሰቡንም እያነቁ ነው ስሉም ገልጸዋል። ኒኬኛ ቡሳን ገድቦ ኤራ ነሚ ቡሳ ያ ንኩብሰቶ ከግዱሩ ዋን ጅሬፍ እቲ ፈየደ ሚያ ጎበራ ነሚ የሮዋ ማቀቡስ ባየ ገድቦ አቱሪ እንደ ድሮ በወባ በሽታ የሚታመም ሰው በመቀነሱ ሰዎች ወባ ቀንሷል ብለው ያምናሉ። ስለዚህ አጎበራ አጠቃቀም ላይም እምብዛም ነው። ሌላው ደግሞ ከዚህ ቀደም የጸረ ወባ ትንኝ ኬሚካል ይረጭ ነበር። ዘንድሮ ግን አንድ ቀበሌ ላይ ብቻ ነው የተካሄደው። ይህም ለወባ መጨመር አንዱ መንስኤ ነው። አሁን የጤና ባለሙያዎች የጤና አገልግሎት እየሰጡ የህብረተሰቡን ግንዛቤ ለማሳደግም በጤና ተቋማት እና ቤት ለቤት እየሄዱ እያስተማሩ ነው። በተለይ የጸጥታ ችግር ካለባቸው የክልሉ ዞኖች ብዙዎቹ በሽታው በስፋት የታዩባቸው አካባቢዎች ናቸው ያሉት የክልሉ ጤና ቢሮ ምክትል ኃላፊ አቶ ያለው አበራ ህብረተሰቡ ጋር እንዴት እየደረሱ እንደሚገኙ ተናግረዋል። ቲሚን ከኝ ሰርካ ከንሞ ጫፈን ከኝ ሰርካ ሰርካ ላን ጅሩ ባይ ሆጂ ከነ ጥይቀን ነው በየደረጃው ያሉ መዋቅሮቻችን ይህን ስራ በልዩ ትኩረት እየሰሩ ናቸው። በተለይ ምዕራብ ወለጋ ለወባ ትንኝ መራባት ከፍተኛ አመቺ ሁኔታ አለው። እናም በዞን በወረዳ በቀበሌና በጤና ተቋማት መዋቅር በተቻለ መጠን ህብረተሰቡ ዘንድ ለመድረስ እየሰሩ ናቸው ያለው። ሁኔታ አስቸጋሪ ቢሆንም የሰላም ችግር ትንሽ እስኪሻሻል የጤና ባለሙያዎች ቤት ለቤት እየሄዱ አገልግሎት እየሰጡ ናቸው። በጣም አስቸጋሪ የሆነ ቦታዎችም አሉ። እዛ የምንደርስበትን ሁኔታ እያመቻቸን ነን። ከመስከረም እስከ ህዳር ወር ውስጥ የወባ በሽታ በከፍተኛ መጠን ለመሰራጨት አመቺ ጊዜ መሆኑን የገለጹት አቶ አበራ ህብረተሰቡ ከወዲሁ አስፈላጊ ጥንቃቄዎችን ማድረግ እንዳለበት ጭምር አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ሶማሊያ ነው የምናልፈው። የሶማሊያ ባለስልጣናት በደቡብ ምዕራብ ሶማሊያ ግዛት በእጅጉ የከፋ ነው በተባለ ድርቅ ምክንያት ወደ አደገኛ ረሃብ የተቃረቡ ሁኔታዎችን እየፈጠረ መሆኑን ተናግረዋል። ወደ መጠለያ ጣቢያዎች የሚመጡ አዳዲስ ተፈናቃዮች በሕይወት ለመሰንበት ሲሉ የእንስሳት ቆዳ መብላት መጀመራቸውንም ይናገራሉ። መሐመድ ድሃ ሳኔ ከባይደዋ የላከልን ዘገባ ነው። ሀብታሙ ስዩም እንደሚከተለው ያቀርበዋል። የደቡብ ምዕራብ ሶማሊያ ግዛት ዋና ከተማ የሆነችው ባይዶዋ በከፈው ድርቅ ከተጠቁ የአገሪቱ አካባቢዎች አንዷ ናት። በድርቁ የተነሳ መተዳደሪያቸውን ያጡ ሰዎች በየዕለቱ ሰባዊ እርዳታ ፍለጋ ወደ መጠለያ ጣቢያዎች ይመጣሉ። ሶማድ ላይ ከባይዶዋ ወጣ ብለው የሚገኝ አዲስ መጠለያ ነው። አብዛኞቹ ከኤል ማህበረሰብ ተፈናቅለው የመጡ በመቶዎች የሚቆጠሩ ስደተኞች ተጠልለውበታል። አንዳንዶቹ የኤል ማህበረሰብ አባላት ሦስት የዝናብ ወቅቶች ቢፈራረቁም ዝናብ ጠብ ሊል ባለመቻሉ በድርቁ ከብቶቻቸውንና ማሳዎቻቸውን አጥተዋል። አሁን ላይ መቶ ሃምሳ ኪሎ ሜትሮችን ተጉዘው እዚህ ደርሰዋል። ሊሾ ማድኬር ማዳይ የአራት ልጆች እናት ወጣት ነፍሰ ጡር ናት። አነስ ያለች የመጠለያ ጎጆዋን እየቀለሰች ለቪኦኤ እንደተናገረችው በበይ ግዛት ከሚገኘው የሐዋል ባርባር ተነስታ አስቸጋሪውን ጉዞ በማድረግ ነው ከመጠለያ ካምፖ የደረሰችው። እኔና ልጆቼ ለሁለት ቀናትና ለሁለት ሌሊቶች በእግራችን ተጉዘናል። ሰዎች የተዳከሙትን የቤተሰብ አባሎቻችንን በባለሶስት እግር መኪና በማጓጓዝ መጠነኛ እርዳታ አድርገውልናል። ወደዚህ የተሰደድኩት በድርቆ የተነሳ ሃያ ፍየሎችና ሃያ ግመሎችን በማጣቴ ነው። ልጆቼን ለመመገብ ስል ለመለመን ተገድጃ ያለውን ያለችው። ሀቢቦ ኢብራሂም ሃይዳር የመጠለያ ጣቢያው አስተዳዳሪ ናቸው። መጠለያው ሶስት መቶ ያክል የሚቀመስ ያጡ አዲስ ተረጂዎችን እንዳስተናገደ እስካሁን ሰብዓዊ ድጋፍ ሊያገኙ ባለመቻላቸው አንዳንዶቹ የእንስሳት ቆዳ መመገብ እንደጀመሩ ነው ሀቢቦ የተናገሩት። ሁለት ነጥብ አምስት ኪሎ ሜትር ርቆ ሌላ እርዳታ ጣቢያ አለ። መርሲ ኮርፕ የተሰኘው የአሜሪካ የሰብዊ ድጋፍ ሰጪ ቡድን በመጠለያ ውስጥ ይኖሩ ዘንድ ለተረጂዎች የውሃና የገንዘብ ድጋፍ እያደረገ ይገኛል። ይሄ ግን በቂ አይደለም። ሞክታር ሐጂ አቡካር የሰባ ሦስት ዓመት አዛውንት ናቸው። ባኮል ከሚባለው ገጠራማ የሀገሪቱ ክፍል ከሦስት ቀን በፊት ነበረ እዚህ የደረሱት። የእንስሳት ቆዳ ላይ ተቀምጠው በድርቁ ምክንያት እንዴት የነበራቸውን ነገር ሁሉ እንዳጡ ይተርካሉ ሆኖ ከድርቁ በፊት ስልሳ ከብቶች እንደነበራቸው፣ አሁን ግን የቀራቸው የተቀመጡበት ቆዳ ቆርበት ብቻ እንደሆነ፣ እሳቸውና ቤተሰባቸው ዛሬም ሆነ ትናንት ማታ ምንም ነገር እንዳላበሰሉ፣ ከባከል እዚህ ለመድረስ አራት ቀን አራት ሌሊት እንደፈጀባቸው ነው የተናገሩት። አቡካር የአሁኑን ድርቅ በሕይወት ዘመናቸው ካዩት ሁሉ በእጅጉ የከፋው እንደሆነ ይናገራሉ። መርሲ ኮርፕ ባዘጋጀው የጋዜጠኞች ጉብኝት ወቅት የድርጅቱ ኃላፊ ጃዳዲ ኦዌን ማኬና በሶማሊያ ያለው ሁኔታ አጣዳፊና ከምንም ጋር ሊወዳደር እንደማይችል አስረድተዋል። ወደዚህ በሚመጡበት ወቅት ጨቅላ ልጆቻቸውን ያጡ ሁለት እናቶችን አነጋግሬያለሁ። በመንገዳቸው ላይ ለመቅበር ተገድደዋል። ተጋላጭ ለሆኑ ቤተሰቦች መርሲ ኮርፕ ምግብና ሌሎች አስፈላጊ ነገሮችን የሚገዙበት ገንዘብ እንዲሁም ውሃና የንጽህና መጠበቂያ ቁሳቁሶችን፣ የበሽታዎችን መስፋፋት ለመግታት ለግሰዋል ነው ያሉት። ሶማሊያ በታሪክ የከፋ ነው የተባለ ድርቅ ተጋርጦባታል። በተባበሩት መንግስታት ድርጅት መረጃ መሠረት ከአንድ ሚሊዮን በላይ ሰዎች ከመኖራቸው ተፈናቅለዋል። የተባበሩት መንግስታት ድርጅት 7.7 ሚሊዮን ሶማሊያውያን ከሀገሪቱ ሕዝብ ግማሹ እንደማለት ነው፣ በድርቁ ምክንያት ድጋፍ እንደሚሻ ተናግረዋል። በመንግስታቱ ድርጅት ስር የሕፃናት አስቸኳይ ድጋፍ አቅራቢው ተቋም ዩኒሴፍ በበኩሉ በድርቁ ምክንያት የገጠመ የምግብ እጥረት አምስት መቶ ያክል ሕፃናትን እንደቀጠፈ ለአሜሪካ ድምፅ ገልጸዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። እያስተናገድኳችሁ ያለው ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበርልን ይገኛል። አሁን ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ጋምቤላ ክልል ነው የምናልፈው። በጋምቤላ ክልል በዚህ ሳምንት ውስጥ በተከሰተው የጎርፍ አደጋ የተፈናቀሉ ሰዎች ቁጥር ከሰባ አምስት ሺህ በላይ መሆናቸውን የክልሉ መንግስት አስታወቀ። የጋምቤላ አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ጋት ቤልሙን በተለይ ከትላንት ወዲያ በጣለው ከፍተኛ መጠን ያለው ዝናብ በሁለት አቅጣጫ በኩል ባስከተለው ከባድ ጎርፍ ቁጥሩ የበዛ ነዋሪ በኒውየርና አኝዋክ ዞኖች ከሚገኙ የሚገኙ የአካባቢውን ነዋሪዎች መጉዳቱንና ከዚያም ከወረዳዎቹ ነዋሪዎች መፈናቀላቸውን ገልጸዋል። ዘገባው የናኮር መልካ ነው እንደሚከተለው ይቀርባል። በጋምቤላ ክልል ኒውዌር ዞን ላሬ ወረዳ ውስጥ በዚህ ሳምንት ውስጥ በተከሰተው የጎርፍ አደጋ ቤት ንብረታቸውን ጥለው ወደ ደረቃማ ስፍራዎች መሸሻቸውን ለቪኦኤ የተናገሩት ግለሰቦች በነሐሴ አስራ ዘጠኝ ማለትም ከትናንት ወዲያ አረቡ የነበረውን ከባድ ጎርፍ አይተውት የማያውቁት መሆኑን ገልጸዋል። እነሱም ቲያች ገርኮት ይባላል። ከዚህ ሳይወለድ አይቼ አላውቅም፣ አይቼ አላውቅም። እዚ ጎርፍ ምናምን አፋልድ ዳር ከተቆራረዘ ወደ ባልፎ የተፈናክሎች ሰዎች አሁን ተላርላር ወርደን ያለው ግን የግማቸው እዛ የተፈናክሎ ወደ ደህና ቦታ ሄዷል። አሁን እስካሁን ጎርፍ ያለው እስካሁን ጎርፍ ስላለው የትም ከብት እና ፍየሎች እና ዶሮዎች የትም አይኖርም። በጣም ከፍተኛ ያለው ሞት ምንም

ከመጠን በላይ ሆኗል። ጎርፍ በራሱ ጊዜ መጥቶ ዝናብ ዘነበና እየሱ ዲጋብ ሆኗል። በጣም አገሩ እንዳለ ለግልፏል። ትንሽ ውረድ ብሏል፣ ግን ቤቶቹ ተፈርቷል። በዚህ ምክንያት ቤት ፈረሰ፣ ከብቶችን ሞቷል። ግለሰቦቹ ለጊዜው በሰው ሕይወት ላይ የደረሰ አደጋ ባይኖርም በርካታ እንስሳት መሞታቸውንና ንብረት መውደሙን ተናግረዋል። ለጉንፋን በሽታ ስለመጋለጣቸውም እንዲው እንዲሁ ገልጸዋል። ትላልቅ ሰዎች ደና ናችሁ ሲመጣ በቃ በደጋ በሰው ኃይል ተሸክሞ ወደ ወደ ደረቅ ቦታ ወጥተናል። አዎ፣ አሁን እዚህ ምክንያት ቧንቧ ጠፍተዋል። የምጠጣ ያው እሱ ነው። ከውሃ ብዛት የተነሳ ነገር ነው። ጎርፍ ያልደረሰበት ቦታ አንድ ከፍ ያለ ቤቶች አሉ። ዛው ላይ ተሰብስቦ በቃ አንድ ላይ ነው። አዎ ጉንፋን ይዞኛል። ውሃ የውሃ ነው። ከውሃ ብዛት የተነሳ ነገር ነው። የላሬ ወረዳ አደጋ ስጋት አመራር ጽሕፈት ቤት ከፍተኛ ባለሙያ አቶ ታንኩኝድ ከትናንት ወዲያ የዘነበው ከፍተኛ ዝናብ ያስከተለው ጎርፍ በወረዳው ነዋሪዎች ላይ ስላደረሰው ጉዳት አብራርተዋል። በቀን አስራ አራተኛ አስራ ሁለት ሁለት ሺህ አስራ አራት በጣም ከፍተኛ ዝናብ ዘንቧል። በጣም ከፍተኛ ጉዳት እየደረሰበት ነው። ህዝብም በያስምን ከበለ በጣም እየተቆዱ ነው። እነዚህ ያለው ወደ ሀያ ስድስት ሺህ አራት መቶ ሰማንያ ዘጠኝ ተፈናቅለዋል። ከኮሊያይ ከኮዳያ ከኮሪን ሀይ ስኩል ይኸው ነው። አሁን እነዚህ ያለው የጋቡ ወረዳ ማንጊዙ ያዘጋጀ ነው። ፌሎ ወደ መቶ ሀምሳ ምናምን ሞቷል። መቶ ሀምሳ ፌሎች ሞቷል። አራት መቶ ዶሮ ሞስቷል። ከብቶቹ ወደ ሃምሳ ነው ሃምሳ ሞቷል። ሰዎቹ አሁን ያለበወት የለም፣ የሞተ ሰው የለም። ከዚሁ ጋር በተያያዘ በጋምቤላ በዚህ ሳምንት ውስጥ የተከሰተው የጎርፍ አደጋ ባለፉት ሁለት ቀናት ብቻ ከስልሳ ሺህ የሚልቁ ሌሎችን ተፈናቃዮችን በሁለት ዞኖች ውስጥ ካሉ ስምንት ወረዳዎች በማፈናቀል በጎርፍ ሳቢያ የተፈናቀሉ ሰዎችን ቁጥር እንደሚያሻቅብ ማድረጉን የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ጋት ቤልሙን ገልጸዋል። ከትላንትና ወዲያ ኃይለኛ ጎርፍ ነው የመጣው በኦሮሚያ በኩል ዳምብሎ መዝበር እና በደቡብ ሱዳን የመጣ ጎርፍ ነው እና በትልቁ ባሮ ወንዝ አይደለም ጎርፍ የመጣ ብሎ፣ በአልወሮ በኩል እና በጌሎ በኩል እዚሁ ተፈናቅሏል። እዛ የተወሰነ ህዝቦቹ በትልቁ ባሮ ወንዝ ነው የተፈናቀለው። የጋምቤላ መሬት አቀማመጥ ያው በጣም የወረደ አቀማመጥ ነው። ወደ ስምንት ወረዳዎች ናቸው የተፈናቀለ ያለው ምን ያህል ሰዎቹ አጠቃላይ የተፈናቀሉ ያሉት ወደ ሰባ አምስት ሺ ሀያ ሶስት ህዝቦች ናቸው የተፈናቀሉት። በሰው ላይ የደረሰ ነገር የለውም። በንብረቶች ላይ ብዙ ተወደመዋል። የሞቶ ከብቶች አሉ። ኃላፊው የዚህ ሁለተኛውን ዙር የጎርፍ አደጋ የከፋ ያደረገው ደግሞ በአደጋው ሳቢያ ከዚህ ቀደም ተፈናቅለው የነበሩ ከአስራ አንድ ሺህ የሚልቁ ሰዎች መካከል አብዛኛዎቹን ተጠልለው ከሚገኙት ማቆያ ቦታዎች ድጋሚ ማፈናቀሉ መሆኑን ጠቅሰው፣ ሌላም የጎርፍ አደጋ ሊከሰት የሚችልበት አጋጣሚ መኖሩንም ጨምረው ተናግረዋል። ነገር ግን አሁን እየመጣ ያለው ጎርፊ በጣም ካክም በላይ ነው። ካክም በላይ ስለሆነ ነው እንጂ ብዙ ትልቅ ስራ ተሰርቶ ነበረ በክልሉ መንግስት። ምንድን ነው አሁን ይሄ ሁለተኛ ዙር ነው፣ ሶስተኛ ዙር፣ አራተኛ ዙር ልመጣ ይችላል። ለምን የተለመደው የሚቀጥለው ወር ነበረ፣ መስከረም ላይ ነው በቃ በየአመቱ። ግን አሁን በዚህ ወር ነው የጀመረው፣ ናሴ ላይ ናሴ ወር ላይ ነው የጀመረው። ስለዚህ ጥጋት ውስጥ ላይ ነን እና ህዝቦች ውጭ አዋርነስ ያደረገን ስራ እየሰራ ነው። አጠቃላይ ክልሉ መንግስት ወደ ታች ትላልቆች፣ አመራሮቹ ሁሉም ወረዳዎቹ ሂዶ አዋርነት ተደርጎ ነበረ። በተለይ የኮንግረስ ፕሬዚዳንት ወደ አኝዋዙን ሄዶ ምክትል ፕሬዚዳንትና የብልጽግና ጽህፈት ቤት ኃላፊ ወደ ኒዋዙን ሄዶ እንደዚህ አይነት አዋርነት ተደርገዋል። ተፈናቃዮቹን ለመደገፍ በመንግስትና መንግስታዊ ባልሆኑ ተቋማት እየተደረገ ስላለው ርብርብም እንዲሁ አብራርተዋል። ክልሉ መንግስት የራሱ ውሳኔ አንድ አስር ሚሊዮን ብር ወሰነዋል። ምግብ እንዲገዛላቸው የአለባጅ ልብሶቹ መንግስት ማንኛውም ሰራተኛ ቅድሚያ ለአመራሮች ነው። አመራሮች አዋጠው ልብሶቹን አለባ ልብሶችን አዋጥተዋል። ሌላ ያው ዩኒሴፍ የራሳቸው ሳሙና ቢስኩት ትላንትና አውቶ ወደዛ ደርሰዋል። አስር ሚሊዮን ለነዚህ ለሰባ አምስት ህዝቦች አይበቃም። የሌሎቹ የፌዴራል መንግስት የራሳቸው አጫራ ለማስገባት ያው ጥረት እያደረገ ነው። ኦልሬዲ ክልሉ መንግስት የራሳቸው ደብዳቤዎች ተስፎ ወደዛ ሊከዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዚህ ዓመት ታይቶ የማይታወቅ ከፍተኛ መጠን ያለው ዝናብ በሰሜን ምስራቅ፣ ማዕከላዊና ምዕራብ እንዲሁም ደቡብ ምዕራብ የኢትዮጵያ አካባቢዎች በ24 ሰዓት ውስጥ እየጣለ መሆኑን በመግለጽ ከነሐሴ መጨረሻ ጀምሮ ከሰሜን ምስራቅ ውጭ ባሉ አካባቢዎች ክረምቱ የሚቀጥል በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ ማሳሰቡን መዘገባችን ይታወሳል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮችን የሚያስተባብረው ኦቻ በመባል የሚታወቀው መስሪያ ቤት ሰሞኑን ባወጣው መግለጫ በኢትዮጵያ የተለያዩ አካባቢዎች ውስጥ በሚቀጥሉት ሳምንታት ውስጥ የጎርፍ አደጋ መከሰት ስጋት ሊኖር እንደሚችልና በዚህም ሳቢያ ከ1.7 ሚሊዮን የሚልቁ ሰዎች ተጎጂ ሊሆኑ እንደሚችሉ በመጠቆም ከእነዚህም መካከል ከ400 ሺህ በላይ የሚሆኑት ላይ ደግሞ የመፈናቀል አደጋ ሊጋረጥ እንደሚችል ጨምሮ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ስርጭቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በትዊተር ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ። አስተያየትና ጥቆማ ካላችሁም አድርሱን። በተጨማሪም ደግሞ በስልክ ቁጥራችን 2022059942 የውስጥ መስመር 14ን በመጠቀም አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። 2022513505 የዋትሳፕ ቁጥራችን ነው። በዚያም አስተያየቶቻችሁን በድምጽ ቀርጻችሁ በጽሁፍም አድርሱን። በተጨማሪም ጥቆማዎች ሲኖሯችሁ እንዲሁ በተመሳሳይ የዋትሳፕ ቁጥራችንን ተጠቀሙ። ያስተናገድኳችሁ ያለሁት ጽዮን ግርማልኝ፣ ስርጭቱን ከስቱዲዮ እያቀናበረልን ያለው ኤልያስ አስማረ፣ የዕለቱ ዋና አዘጋጅ አሉላ ከበደ ነው። አሁን በስቱዲዮ ሰዓት አቆጣጠራችን ከምሽቱ ሶስት ሰዓት ከ54 ደቂቃ ወይም ከ38 ሰከንድ ይላል። ዝግጅታችንን አጠናቀን ጥቂት ደቂቃዎች ቀርተውናል። በቀሩት ጥቂት ደቂቃዎች ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ ዘመናዊ መሳሪያዎች ሁሉ በእጃችን ቢኖሩም በዓለም ፈጽሞ አይቼ የማላውቀው እጅግ የከፋው የምግብ ደህንነት ቀውስ ገጥሞናል ማለታቸውን በመጥቀስ የጀመረው ርዕስ አንቀጽ አፍሪካ ውስጥ ከአምስት ሰዎች መካከል አንዱ ተመጣጣኝ ምግብ አያገኝም፣ ከአምስት አንዱ ብሏል አምባሳደሯ። የምግብ ደህንነት ዋስትና እጦት ማለት ቤተሰቦች ልጆቻቸውን ለመመገብ አልቻሉም ማለት ነው። ያ ማለት ልጆቻቸው በትምህርት ቤት ስኬታማ እንዲሆኑ የተመጣጠነ ምግብ ለማቅረብ አልቻሉም ማለት ነው። ከዚህ የከፋ ሲሆን ደግሞ እጅግ የከፋው ችጋርና ጠኔ ማለት ነው። ችጋርና ጠኔ ማለት ሞት ማለት ነው። ረሃብን ለማስወገድ ቁርጥ ውሳኔ ማድረግ ያለብን ለዚህ ነው ያሉት ግሪንፊልድ ያንን ለማድረግ ቀድሞውኑም የምግብ ደህንነቱን እጥረት ያመጣው ምን እንደሆነ መመልከት ይኖርብናል ብለዋል አምባሳደሯ ምክንያቶቹን ሲገልጹ አራት ግልጽ መንስኤዎች ይታዩኛል። እነሱም ኢ በተሰኘው እንግሊዝኛ ሆሄ የሚጀምርና ሲ በተሰኘው የእንግሊዝኛ ቃል የሚጀምሩ ሦስት ቃላት አድርጌ ጠራቸዋለሁ። እነርሱም ኤነርጂ፣ ክላይሜት፣ ኮቪድ እና ኮንፍሊክት ወይም በአማርኛው የኃይል ምንጮች፣ የአየር ንብረት፣ ኮቪድ እና ግጭት ናቸው። የኃይል ሰጪዎች አቅርቦት ዋጋ ባለፈው ዓመት አሻቅበዋል፣ ያሉት አምባሳደሯ፣ ምክንያቱም ኃይል ከምግብ ምርት ውስጥ ተነጥሎ የሚታይ ባለመሆኑ ከፍተኛ የኃይል ዋጋ ማለት ተጨማሪ የምግብ ውድነት ማለት ነው ሲሉ አስረድተዋል። የመጀመሪያው ሲ ክላይሜት ቼንጅ ወይም አየር ንብረት ለውጥ ለሚለው ቃል የቆመ ነው በማለት ማብራሪያቸውን አምባሳደሯ ሲጀምሩ፣ የአየር ንብረት ቀውስ ማለት ጎርፍ ከባድ ዝናብና ከፍተኛ ንዳድ የመሳሰሉ የተፈጥሮ አደጋዎች ቀውስ ውጤት ነው። ይሁን እንጂ ይህ ደግሞ በቀጥታ ወደ ምግብ ደህንነት ቀውስ ያመራል። ሁለተኛው ምክንያት ሲ በሚለው የእንግሊዝኛ ቃል የሚጀምረው ኮቪድ መሆኑን የጠቀሱት አምባሳደር ቶማስ ግሪንፊልድ ኮቪድ-19 በምግብ ስርዓቱ ላይ አስቸኳይና ተጨማሪ ድንጋጤ አምጥቶብናል። ከኮቪድ በፊት የምግብ ደህንነት ችግር የነበረባቸው 100 ሚሊየን ሰዎች ነበሩ። ከሶስት ዓመት በኋላ ልክ በሶስት ወር ውስጥ ያ ቁጥር አድጎ ከ190 ሚሊየን ሰዎች በላይ ደርሷል ብለዋል። ከሁሉም በላይ ከፍተኛ የረሃብ ምክንያት ነው ብዬ የማም ነው ሲ በሚለው የእንግሊዝኛ ሆዬ የሚጀምር ሲሆን ሶስተኛው እኩይ ምክንያት ምክንያት አለ። ያም በግጭት የሚፈጠረው ረሃብ ነው። ሆን ተብለው የሚፈጠር ረሃብ፣ ረሃብ ለጦርነት መሳሪያነት ሲውል ሲሉ በጽሁፉ ላይ አብራርተዋል። እነዚህ ሁሉ ችግሮች የኃይል አቅርቦት፣ የአየር ንብረት፣ ኮቪድ እና ግጭት ተደባልቀው በህይወት ዘመናችን አይተነው ወደማናቀው የከፋ ረሃብ መርተውናል ሲሉ አምባሳደር ቶማስ ግሪንፊልድ መናገራቸውም በርዕስ አንቀጹ ተጠቅሷል። በመጨረሻም ግጭት ረሃብን እንደ ጦርነት መሳሪያ በመጠቀም ሰዎች ቤታቸውን ለቀው እንዲወጡ ያስገድዳል። ይህ በአካባቢው ባሉ አገሮች መካከል የምግብ ስርጭት ላይ ጫና ይፈጥራል። አምባሳደር ቶማስ ግሪንፊልድ ስደተኞችን፣ ጥገኝነት ጥያቄዎችን፣ የአገር ውስጥ ተፈናቃዮችን፣ ሰፋሪዎችን፣ አገር አልባሳዎችንና በመላው አፍሪካ ጉዳት የደረሰባቸው ሰዎችን ለመርዳት የሚውል ከ127 ሚሊዮን ዶላር በላይ ተጨማሪ የምግብ እርዳታ እንደሚሰጥ ማስታወቃቸውንም ርዕሰ አንቀጹ ገልጸዋል። በመጨረሻም ረሃብን ለማጥፋት ከመንግስታት ጋር፣ ከአገሮችና ከህዝቦች ጋር አብሮ ለመስራት ወቅቱ አሁን ነው። ከሲቪል ማህበረሰብ አባላት ከግሉ ዘርፍ እንዲሁም ዳያስፖራውን ለማንቀሳቀስ አዳዲስ ቴክኖሎጂዎችን ለመጠቀምና የተሻሉ ቴክኒኮችን በመጠቀም የምግብ ስርዓቱን እና የወደፊቱን ለመገንባት ጊዜው አሁን ነው ብለዋል ሲል ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ሳምንቱ ሙሉ ከናንተ ጋር ቆይተን ለአርብ ምሽት የያዝነውን ዘገባ አጠናቀን ልንሰናበታችሁ ነው። በቅዳሜና እሁድ የመስታወት ፕሮግራም ዝግጅታችን ተመልሰን እንገናኛለን። በርከት ያሉ ቅንብሮችን፣ ሰፋ ያሉ ትንታኔዎችንም እናስደምጣችኋለን። ለዛሬ በሰላም እደሩ እያለን እንሰናበታችኋልን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ደህና ደሩ።